የአማራ ክልል መንግስት ፕሬዚደንት አቶ አገኘው ተሻገር ለሀገር ውስጥ መገናኛ ብዙሃን ትናንት በሰጡት መግለጫ ወያኔ የከፈተብን ላሉት ጥቃት አጸፋ እንዲወስድ ለህዝቡ ጥሪ አድርገዋል። አስቴር ምስጋናው ዝርዝሩን ይዛለች። አቶ አገኘው በመግለጫቸው ከህዝብ ጋር ጸብ የለኝም የሚለው ህወሀት በገባባቸው አካባቢዎች በቅርስ ላይ ያደረገውን ጨምሮ ከፍተኛ ዝርፊያ ፈጽሟል በማለት ወንጅሏል። ይህም ሆኖ ወራሪ ያሉትን ሀይል ለመከላከል ትግል እየተደረገ እንደሆነ ተናግረዋል። መከላከያ ኃይላችን፣ ሚሊሻችን፣ ልዩ ኃይላችን፣ ፋኖ አደረጃጀቶቻችን፣ ሌላው መላዙ እየታገሉ፣ የሰሜን ወሎ አርሶ አደሮች በቡድንና በተናጠል፣ የሰሜን ጎንደር አርሶ አደሮች፣ የጸለምታ አርሶ አደሮች፣ የደቡብ ወሎ አርሶ አደሮች በመጣበት ጊዜ በየትኛውም አቅጣጫ እንዳይገባ ወደ ዞን እንዳይገባ እየታገሉት ነው ያሉት። በሁሉም ግንባር ላይ ከፍተኛ የሆነ ሰብዓዊም ማቴሪያላዊ ኪሳራም እየደረሰበት ነው ያለው ከፍተኛ ዝርፍ ያለ በአሁኑ ሰዓት የቤት ጣራ ሳይቀር ከወልዲያ እስከ ደብረ ዘቢት ባሉ ቦታዎች ያለ ንብረት በቅርቡ ተጭኖ ተንቀሳቅሷል። ሰዎች በግፍ እየተገደሉ ነው። በጦርነቱ ከአፋርና አማራ ክልሎች ግማሽ ሚሊዮን የሚጠጋ ሕዝብም ተፈናቅሏል ሲሉ ርዕሰ መስተዳደሩ በመግለጫቸው ጠቁመዋል። ዓለም አቀፍ ድርጅቶች በትክክለኛ መረጃ ላይ ተመስርተው ድጋፍ ሊያደርጉ እንደሚገባ ጠይቀዋል። አሁን ጦርነት በተከሰተባቸው አካባቢዎች በሙሉ ከግማሽ ሚሊዮን ያላነሰ ተፈናቅሏል። አንዳንድ ኢንተርናሽናል ድርጅቶችም ሌሎችም እየሰጡት ያሉት ቁጥር ከሁለቱ ክልሎች ሶስት መቶ ሺህ ብቻ ዝተቆፈና ቀለ የሚለው ትክክለኛ ቁጥር አለ። ስለዚህ ዓለም አቀፉ ማህበረሰብ በጦርነቱ ምክንያት የተፈናቀሉ ማህበረሰቦችን አግኝቶ ሊደግፍ ይገባል። ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎች እንዳሉም የሚያምኑት የህወሀት መሪዎች ከንጹሀን ዜጎች ጅምላ ግድያና ከዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ውንጀላዎችን ግን እያስተባበሉ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ምስጋናውን ለዘገባው አመሰግናለሁ። ለፕሬዚደንቱ ክስ ከህወሃት ወይም መንግስት በሽብርተኝነት ከፈረጃቸውና ራሳቸውን የትግራይ ኃይሎች ብለው ከሚጠሩት ወገኖች የተሰጠ ምላሽ ለጊዜው የለም።